የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከንጉሥ ሳልማን ጋር ለመነጋገርና ነጋ ሐሙስ ሪያድ በሚደረገው ስድስት ሀገራትን በቀፈ ፋርስ ባህረ ሰላጤ ሀገሮች የትብብር ካውንስል ጉባኤ ላይ ለመገኘት ሳውዲ አረቢያ ገብተዋል ባለፈው ዓመት ከኢራን ጋር ዓለም አቀፍ የኑክሌር ስምምነት ከተደረገ ወዲህ የዩናይትድ ስቴትስ ና የፋርስ ባህረ ሰላጤ ሀገሮች ግንኙነት ውጥረት ሰፍኖበታል የአሜሪካ ድምፅ ራዲዮ ዘጋቢ ቪክተር ቤቴ ያጠናቀረውን ዘገባ አዳነች ፍሳየት አቀርበዋለች ዩናይትድ ስቴትስ ና ሳውዲ አረቢያ የሶሪያው ፕሬዚደንት ባሸር አልአሳድ ፖለቲካዊ እድልን በሚመለከትም ልዩነት አላቸው። እንደ አውሮፓ አቆጣጠር መስከረም አስራ አንድ በ ሁለት ሺ አንድ ዓመተ ምህረት በዩናይትድ ስቴትስ በተፈጸመው የአሸባሪዎች ጥቃት ሰለባ የሆኑት ቤተሰቦች በሳውዲ አረቢያ ላይ ክስ እንዲመሰርቱ የዩናይትድ ስቴትስ ሕግ በመፍቀዱም ሳውዲ አረቢያ ስጋት አላት። የዋይት ሀውስ ቃል አቀባይ ጆሽ ኤርነስት ግን የዩናይትድ ስቴትስና የሳውዲ አረቢያ ግንኙነት ከኢራን ጋር በተደረገው የኑክሌር ስምምነት ምክንያት ሻክሯል የሚለውን አባባል እንደማይቀበሉ ትናንት ማክሰኞ ጠቁመዋል። በአካባቢው ካሉት ዋና ዋና ተቀናቃኞቿ ሀገሮች አንዷ ኑክሌር መሳሪያ ልትሰራ የማትችልበት ሁኔታ የሚረጋገጥ መሆኑን ሲያውቁ የሳውዲ አረቢያ ብሔራዊ ጸጥታም ይረጋገጣል ማለት ነው። ይህም ለሳውዲ አረቢያ ጥሩ ነገር ነው። ምክንያቱም የጸጥታ ሁኔታቸውን ያጠናክራል። ዩናይትድ ስቴትስ ኢራን የኒውክሌር መሳሪያ ባለቤት እንዳትሆን የተደረገውን ዲፕሎማሲያዊ ጥረት ባትመራ ኖሮ እንዲህ አይነት ሁኔታ ባልተፈጠረ ነበር። በዛም ላይ ዋሽንግተንና የፋርስ ባህር ሰላጤ ሀገሮች በጽንፈኞቹ ላይ በሚካሄደው ውጊያ በወታደራዊ እርምጃና በረድኤት ተግባር እየተባበሩ ነው። ሰዎችን በኢንተርኔት ለመመልመል የሚያደርጉትን ጥረት በመቋቋምና እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን የገንዘባዊ ተቋማት ተደራሽነት እንዳይኖረው በማድረግ ረገድም እየተባበሩ ነው ብለዋል የዋይት ሀውሱ ቃል አቀባይ። ፕሬዚደንት ኦባማ እንደ አውሮፓ አቆጣጠር በ2009 ዓ.ም ስልጣን ከያዙበት ጊዜ አንስቶ የፋርስ ባህር ሰላጤን ሲጎበኙ ለአራተኛ ጊዜ ነው። ዋሽንግተን ዲሲ በሚገኘው ዊልሰን ማዕከል የመካከለኛው ምስራቅ ጉዳይ ጠቢብ የሆኑት ዴቪድ ኦቶዌ የፕሬዚዳንት ኦባማ ጉብኝት ዩናይትድ ስቴትስ ከሀገሮቹ ጋር ያላት ግንኙነት ዘላቂ መሆኑን ለአረብ አጋር አገሮች ለማረጋገጥ እንደሆነ አስገንዝበዋል። ፕሬዚደንት ኦባማ ወደ ጀርመንም ጎራ ይላሉ። ምናልባትም የመጨረሻው ኦፊሴላዊ ጉብኝታቸው ሊሆን ይችላል። ከጀርመኗ ቻንስለር አንጌላ መርከል ጋር ይነጋገራሉ። ብሪታንያ በአውሮፓ ህብረት አባልነት ለመቆየት ወይም ላለመቆየት በመጪው ሰኔ ወር ህዝበ ውሳኔ ከማካሄዷ በፊት ብሪታንያ በአባልነት እንድትቀጥል ፕሬዚደንት ኦባማ ጥሪ እንዲያቀርቡ ይጠበቃል።